የኢትዮጵያ መንግስትና ገዢው ኢህአዴግ በተሃድሶ እንቅስቃሴ ውስጥ መሆናቸውን የገለጹ ነው። ይህ ሁኔታ የሀገሪቱን ተቃዋሚዎች ምን ያህል አሳምኗል? ሰለሞን አባተ የመኢአድን ዋና ጸሐፊ አቶ አዳነ ጥላሁንን አነጋግሯል። አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ፣ ጤና ይስጥልኝ፣ እንደምናመሹ እንደምን አመሻቶ፣ ሰለሞን። እንደምን አመሻችሁ ሁላችሁም የአሜሪካ ድምፅ ሬዲዮ አዘጋጆች። እግዚአብሔር ይመስገን በጣም ደህናነን እንኳን አደረሰዎት ለብርሃን ልደቱ። እና እንደ ፓርቲ መሪም ምናልባት ገናን የሚያከብሩ ከሆነ መልእክት የሚያስተላልፉት ካለ የገና መልእክት ልጠይቆት ነበረ የደወልኩት። እሺ እንግዲህ ለኢትዮጵያ ሕዝብ በአጠቃላይ እንደዚሁም በኦርቶዶክስ እምነት ተከታዮች መልካም የገና በዓል እንዲሆን በራሴና ና በመላው ኢትዮጵያ አንድነት ድርጅት ስም አስተላልፋለሁ። አመሰግናለሁኝ አቶ አዳነ እንግዲህ ገና ሲመጣ በተለይ በክርስትና ምእመናን ዘንድ የተስፋ ጊዜም ነው፣ የብርሃን ጊዜ ነው ተብሎ ነው የሚታመነውና ለመሆኑ በዚህ በዘንድሮ ገና ላይ ቆመን ሲሆን እርሶ እንደ ተቃዋሚ ፖለቲካ ድርጅት መሪ በስፋትም እንደሚንቀሳቀስ እንደ አንጋፋም የፖለቲካ ድርጅት መሪ ምንድን ነው የሚመስለው የሰሞኑ ሁኔታ ፣ ወደፊትስ ምን ይታየዎታል? አቶ አዳነ እንግዲህ ያው የሰሞኑ ሁኔታ ያው እንደምታየው አሁን ትንሽ ቀደም ሲል የነበረው የህዝብ የተቃውሞ መንፈሱ አሁን ትንሽ ቀዝቀዝ ብሏል እና ይህም ቅዝቃዜ የመጣው እንግዲህ መንግስት፣ እንደሚለው በአስቸኳይ ጊዜ አዋጅ ያገኘሁት ስኬት ነው ነው ብለው እንደኛ እምነት ደግሞ ያው የተዳፈነ እሳት ነው። ምክንያቱም የህዝቡ ጥያቄ አንድም የተመለሰ ነገር የለም እና መንግስት እየሄደበት ያለው አቅጣጫም ችግር ፈቺ በሆነ መልኩ አይደለም እየሄዳለው እንግዲህ ወደፊት የሚሆነ እናያለን። ከዚህ ውጭ እንደ አንድ የፖለቲካ አመራር ወደፊት በህዝቡ ዙሪያ ላይ ምን ይታያል ያልክነ የመሰለኝ እንግዲህ ይህን በጋራ የምናየው ነው። ካለፈው የተለየ ምንም አይነት ነገር የለም። ልምሮ ድመቱ ጣራ ነክቷል። በነገራችን ላይ ዶሮ ሶስት መቶ ብር ነው፣ እንግዲህ ዛሬ ገበያ እንደሰማሁት። ትግር ጊዜ ያሳይህ። ዶሮ ሶስት መቶ ብር ማለት ያው ኢትዮጵያ ላይ ያለው ችግር እንዳለ ነው። እንግዲህ ይህንን እንግዲህ እግዚአብሔርም ሰውም ይፈተዋል ብለን እንጠብቃለን። ይህም ሆነ አቶ አዳነ፣ የኢትዮጵያ መንግስት እና በአጠቃላይ ደግሞ የፓርቲ ስርዓቱ ግምገማ ላይ እንደሆኑ እየተናገሩ ነው ያሉት ባለስልጣናቱ። የተለያዩ ባለስልጣናትም በተጠያቂነት እንደሚያዙ ስራዎች እየተሰሩ መሆኑን እንደውም የአማራ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሰሞኑን በሰጡን አንድ ማብራሪያ ወደ አምስት መቶ የሚሆኑ የፓርቲና የመንግስት ባለስልጣናት በተጠያቂነት ተገምግመው እንደነበረ፣ ከሁለት መቶ አርባ በላይ የሚሆኑ ጉዳያቸው በተለያየ ደረጃ በከፍተኛ ሁኔታ ሊታይ እንደሚችል አጣሪ ኮሚቴ ተቋቁሞ የሚቀርቡባቸው ብሶቶችም ካሉ ክሶችም ካሉ እንደሚታዩ ገልጸውልን ነበር እና ይሄ ሁኔታ ደግሞ በመላ ሀገሪቱ እየተካሄደ ያለ ነው ስለሚባል እናንተ እንዴት ነው የምትመለከቱት ይህንን የግምገማ ሁኔታ? መንግስት አሁን ትንሽ የነበረበትን ውጥረት ለማስተንፈሻ የሚጠቀምበት መሳሪያ ነው? ከዛ ውጪ ምን እንትን የለውም። እኔ አንድ ነገር ልንገርህ በጣም የሚገርመኝ ነገር ትናንትና የአማራ ክልል የህዝብ ግንኙነቱን አቶ ንጉስ እኮ አሁን ሲናገሩ ሰምቻለሁኝ። ጥሩ ነው ግምገማ ማካሄዳቸው ቆንጆ ነው። ምናልባት ትንሽ ነብስ ሊያበጅም ስለሚችሉ ግን ማይታ ነካ ከላይ እኮ አይነካም። የሚገርመው የበረደበት መሀል ያለ አነስተኛው ወይም ደግሞ በጣም ዝቅተኛ ሆነው ታድሪ አካባቢ ላይ ነው ሁሉ የሚዘመተው። ከመጀመሪያው ከፊትም ጀምሮ እስካሁን ድረስ ያ ነው ያለው

ከላይ አልነካም። መንካት ካለበት ከላይ አማራ ክልል እንውሰድ። አቶ ገዱ አንዳርጋቸው ስተው ካጠፉ የማይነኩበት ምን ምክንያት አለ? በዛ ደረጃ ላይ አልተሄደም። እንደውም ተሸዋሹም ሆነው ቁጭ ያሉት ላይ በትልል ደረጃ፣ ምናልባት እታች ያሉ የፈረደበት ካድሬ ሊመታ ይችላል። ከዛ ውጭ ግን ስር የሰደደ ግምገማ አልተካሄደም። ይብን በሀገር አቀፍ በፌዴራል ደረጃ እነግርሃለሁ ሚኒስቴሮች ተነሱ ሚኒስቴሮች ተተኩ ያ እንግዲህ እንደውም እነዚያ የተነሱት ሚኒስተሮች ሲሆን ፊት ለፊት ባለው በር ያጡትን ስልጣን በጓሮ በኩል ነው እንደገና መልሰው በመስኮት በኩል ነው ያገኙት እና ይህ አይደለም ግምገማ ማለት አይደለም ስር መቀል የሆነ አካሄድ ማለት አይደለም በመጀመሪያ ደረጃ ላይ በሚኒስቴር ደረጃም ብለው በምንም ግምገማ ከመካሄዱ በፊት የህዝቡ ጥያቄ ምንድን ነው የእኛ ቅፋት ምንድን ነው የህዝብ ጥያቄ እስካሁን ሀያ አምስት አመት ስንኖር የህዝብን ጥያቄ መልሰናል አልመለስም ካልመለስ ልስ እንዴት እንመልስ፣ እኒህ ነገሮችን በመጀመሪያ በጥናት ደረጃ ላይ ተካህቶ መካሄድ ነበር። አንድ ሁለተኛ ግን በማወቅ ሰበት ያለበት ለህዝብ ነው። እንግዲህ በእውነት እንነጋገር፣ ካ መገምገም ያለበት ህዝብ ነው። አሁን የተካሄድ ያለው ካድሬ በካድሬ ነው የሚገማገም ነው። በዚያም እርስ በርስ አንዱ ከአንዱ ጤነኛ ስላልሆነ አይነካኩም። ከዚያም አልፈተርፎ ብሎ ድርጅታዊ ግምገማ እንጂ ህዝባዊ ግምገማ አይደለም እኮ እየተካሄደ ያለው። ህዝቡ አቤት እያለ ያለው የመልካም አስተዳደር ችግር አለብኝ፣ አሰራራችሁ ላይ ችግር አለ፣ ሙስና ውስጥ ተዘፍቃችኋል፣ ወዘተ ወዘተ፣ አምባገነናዊ ስርአት ውስጥ ናችሁ፣ ስለዚህ እኒህ ነገሮች ይስተካከሉልኝ እያለ እየጠየቀ ባለበት ሁኔታ ላይ በትክክል ግምገማ ተካሄደ፣ ይሄ ይፈታ የሚሉ ከሆነ ግምገማውን ማካሄድ ያለበት ህዝብ ነው። ምክንያቱም እንደ አንድ ዲሞክራሲ ሀገር እንግዲህ ዲሞክራት ስለሚሉ እነሱ ማለት ነው። በዲሞክራሲ ውስጥ እ ስልጣን የሚሰጡት ህዝብ ነው። ስልጣን የሰጠህን ህዝብ ደግሞ የሚነጥቅህም ህዝብ ነው። ስለዚህ ግምገማው በትክክል ካርት ተባለ መገምገም ያለበት አመራሩን በአጠቃላይ ህዝቡ ነው። ይሄን ነው የማምነው። ከዛ ውጭ እየተካሄደ ያለ ይሄ ማስተንፈሻ ነገር ነው። ትናንት አቶ ንጉሱ ጥላሁን ሲናገሩ ብቻ ነው በአብዛኛው ብዙ ችግር ችግርና የምልህ ዝም ብለህ የተቀባቡ ነገሮች አሉ። ለምሳሌ በ ፖለቲካ ደረጃ ላይ ያሰርናቸው እንትን የለም፣ መብታቸው ነው። ወገ እኔ ያንሰድ ለምሳሌ፣ ባለፈው ንግር ያለ እስካሁን ድረስ ከቤተሰብ ጋ መቀላቀል አልቻልኩም። እንዲሁም አሁን ለዙል አመት ባልሄድ እንትን ብዬ ነበር። ገና ለገና ይመጣል ተብሎ ሰሜን ወሎ ወልድያ ላይ በዞኑ አስተዳዳሪ ሰብሳቢነት የጸጥታ ዘርፍ ኃላፊ ያቀረበው እንትን ከመጣ እንድታሰር የሚል ውሳኔ ነው የተወሰነብኝ። ስለዚህ ስላለመታሰር እስካሁን ድረስ አልሄድኩም። ቤተሰቡ እዛ ነው ያለው። አዎ እኔ ቤተሰብ እዛ ነው ኦልሞስት፣ እንግዲህ ከሰሜን ጀምሮ እኔ እናቴ የምታብኝ ነው መጀመሪያ ያልኩት። እንደውም እዛ ለቅሶ ላይ ሁሉ መቀመጫችሁ ቀርቼ ነው የመጣሁት። እና የሚገርምህ ነገር እስካሁን ድረስ አንድ ያ ሌላው ራሱ የጡረታ ደመወዝ እንኳ ሄጄ መቅበል ሳትል ቀርቼ ለአምስት ወር እንትን ተብዬ ከስንት መከራ በኋላ ነው ወደ እዚህ እንዲዛወርልኝ ያደረኩት እና ይሄ ባለበት ደረጃ ላይ እኔ ለምን እንደሚዋሽ አይገባኝ ደግሞ ይሄ ደግሞ ምንድን ነው የሚያመጣው መሰልህ የባሰ እንደም እያራራቀ እያቃጣረ የሚሄድ እንትን ችግር ፈቺ አይደለም እየተካሄደ ያለው ነገር ሌላው ግምገማ መካሄድ ያለበት በህዝብ ነው ብለውኝ ነበርና በምን አይነት መድረክ ላይ ነው ይሄ የህዝብ ግምገማ መካሄድ አለበት ብለው የሚያምኑት ባለስልጣናቱ እንደሚሉት ክፍት ነው መድረኩ ጥቆማዎች ከህዝቡ ይመጣሉ። እነዛን እያየን እንፈትሻለን፣ እንመረምራለን ነው የሚሉት። ጥሩ እንግዲህ በመዋቅር ደረጃ ልምጣለሁ። በቀበሌ ደረጃ የቀበሌ አመራር አለ። የቀበሌ አመራሩ በአጠቃላይ የኢህአደግ አባል ነው። የኢህአደግ አባል ያልሆነ የቀበሌ አመራር እንኳን ያን አይደለም። የድር ጥሩም ባለፊ ይህንትን አይልም። በአሁኑ ሰዓት ሁሉ ያው አነሰ ማድረግ በአብዮታዊ ዲሞክራሲ ጸበል መጠመቅ አለበት። ይሄ ግድ ነው። ይሄ ሲሰራበት የኖረ ነው። እንበልና እንግዲህ ከቀበሌ ልነሳ ላል። በቀበሌ የሚገኙ እነዚህ አመራሮች ለህዝብ ቀርቡ ላስቅፋት ያለ መሆኑ ተብሎ ነው መቅረብ ያለበት፣ ግልጽ የሆነ ውይይት። ከዛ በኋላ ህዝብ ተነስቶ ከታች ቅድም ካልኩ ጀምሮ ያለውን ገሌ ገሌ ገሌ ይሄን አድርገሃል ገሌ ደግሞ ይሄን አላደረክም። በዛ ደረጃ ነው መመጣት ያለበት። አሁን እኮ ኢህአዴግ ላይ ትልቁ ችግር ምንድን ነው? ካድሬዎችን ይሰበስባል። የቃልሲያንሶ ልጆች ናቸው ባጠቃላይ። እንደዚያ እንግዲህ በጣም ውስን በሆነ ነገር ለብ ለብ ይደረግና እዛው ላይ ሚነሱ ለምሳሌ አሁን አማራ ክልል ነው የምውሰድ። አሁን ይሄ ሁለት መቶ ምናምን የሚባሉት በጣም እርግጠኛ ሆኜ ነው የምነግርህ፣ ከላይ በጭራሽ አይኖራችሁም። እታች ያለ አሁንም ካብሬ ነው እንትን የሚደረገው። ስለዚህ የህዝብ ግምገማ የሚባለው ብለህ ህዝብ እያንዳንዱ ኃላፊነት የተሰጠው አካል ወይም ካብሬ ቀርቦ ግምገማ ተካሂዶ በህዝብ ምህረት የሚሰጠውም ከሆነ ህዝብ ምህረት መስጠት አለበት ወደ እምጃም የሚካሄድ ከሆነ ህዝብ የሚሰጠው ውሳኔ መሰረት በመደበኛ ፍርድ ቤት የሚታይ ነገር ካለ በመደበኛ ፍርድ ቤት መካሄድ ያለበት ሂደቶች አሉ በአጠቃላይ ፍትህን የፍትህን ስርዓት በጠበቀ መልኩ መካሄድ ያለበት ነገር መኖር እንዳለበት ነው የሚታየኝ እና የህዝብ ግምገማ የሚባለው በዚሁ መልክ ይቀጥላል ከበደ ይቀጥላል ወረዳም እያለ መሄድ ይችላል ምክንያቱም እነሱ እኮ ህዝቡን ሲፈልጉ ለእነሱ መሳሪያነት ሲፈልጉ ህዝብ ይሰበስባሉ ግምገማ ሲሆን ደግሞ ለብቻቸው ይገማገማሉ እና ግንብ መለባበስ ነገሮች አሉ። በደል እየደረሰ ያለው በህዝብ ላይ ነው። ችግር እየደረሰ ያለው የመልካም አስተዳደር እጦት ያለው ህዝብ ላይ ነው። እና ህዝቡ ባላበወቀ ሁኔታ መስተ ሽፋፍ ነው እኮ ነው እያለፉ ያሉት። ስለዚህ በአጠቃላይ ስር ነቀል የሆነ ግምገማ ይካሄድ ከተባለ ኢህአደግን ካድሬት ከታች እስከ ላይ ድረስ ያለው መገምገም ያለበት ህዝቡ ነው። አቶ አዳነ፣ እናንተ እንደ ተቃዋሚ ፓርቲ የዚህ መንግስትና ኢህአደግ የያዙት ጥረት አጋር የምትሆኑበት ሁኔታ የለም? መድረክ የለም? እርስዎ ቅድም እንደገለጿቸውም የአማራ ክልል ተቀባይ እንደገለጹት የፖለቲካ ፓርቲዎች በዚህ በኩል ቢሰለፉ አጋሮቻችን ናቸው የሚሆኑት የሚል መልእክት አስተላልፈው ነበረ። የላችሁ መድረክ እንግዲህ እስካሁን ድረስ አልተጋበዝም። እኛም እንደናንተ ከማስ ሚዲያ ሰምተናል። እንዳውም አሁን በቅርቡ በፌዴራል ደረጃ ላይ ያው ከተቃዋሚ ፓርቲዎች ጋራ ድርድር እናካሄዳለን የሚል እንትን በኢትዮጵያ ቴሌቪዥንና ሬዲዮ ሰምተናል። ከዛ ውጭ እስካሁን ድረስ በግልጽ ወደ እኛ የመጣልን እንትን የለም። ዞሮ ዞሮ ግን በትክክል እውነት ኢህአዴግ ነፍስ ገዝቶ ድርድሩን ከተቃዋሚዎች ጋር አካሄዳለሁ የሚል ከሆነ ለህዝብ ችግር ፈች እስከሆነ ድረስ እኛ የማንደራደርበት ምን ምክንያት የለንም። ይህን ሲባል ያለምንም ቅድመ ሁኔታም መደራደር እንችላለን። ምክንያቱም ከምንም በላይ መቅደም ያለበት ህዝብ ነው እና የህዝብ ችግር እስከፈታ ድረስ በድርድር ይሳተፋል። እስካሁን ድረስ ግን በማስሚዲያ ከተቃዋሚዎች ጋር እንደራደራል የሚል ከመስማቶች በዚህ የሚደራደር የሚል እስካሁን የደረሰልን ነገር የለም። አንድ ወቅት ፓርላማ ስብሰባ በአፈ ጉባኤ አባዱላ ሰብሳቢነት ስልሳ ሁለት ፓርቲዎች ተገኝተናል እዛ ላይ ወደፊት ያው በግምገማና በድርድር አካባቢ ላይ እንገናኛለን የሚል እንዲሁ ቀንጨድ ያለች ነገር ሰምቻለሁኝ። ከዛ ውጭ ግን እስካሁን ድረስ በተግባር ላይ የዋለ እንትን የለም። ይህን ያው በተግባር የዋለ ና ንደራደር ለህዝብ ብሎ ኢህአዴግ እውነት ከልብ አስቦ ድርድር የሚጠራን ከሆን እንደራደራለን። አሁን እናንተ ለመደራደር ዝግጁ መሆናችሁን እየገለጹ ነው አቶ አዳነ። ኢህአዴግን በራሱ በኩል ይህንኑ ስሜት የሚያንጸባርቅ መንገድ እየተከተለ መሆኑን እየተናገረ ነው። ለመሆኑ ይሄ መድረክ ነገ ቢከፈት በጥቅሉ በደል፣ ሙስና የመሳሰሉ የሚባሉ ውንጀላዎች አሉ ክሶች አሉ በመንግስቱ ባለስልጣናትና በካድሬዎች ላይ የሚሰነዘሩ። ያ መድረክ ነገ ይከፈት ቢባል እናንተ የተዘጋጁ ዝርዝር አላችሁ? በደል ስትሉ ምን ማለታችሁ ነው? የአስተዳደር ጉለት ስትሉ ምን ማለታችሁ ነው? ሙስና ስትሉ ምን ማለታችሁ ነው? በማስረጃ የተደገፉ በስም የምትጠሯቸው ባለስልጣናት መጠየቅ አለባቸው የምትሏቸው በየትኛውም ያሉ በእጃችሁ የሚገኛሉ? ዝግጁ ናችሁ? ለመሆኑ በእናንተ በኩል እንዳውም ቢገርምህ ባለፈው አንድ ጊዜ አንተ ሆነህ መሰለኝ ፕሮፌሰር በየነጋ አቅርባ ነበር የሚል አዎ፣ በዚያን ሰዓት አንድ ሁለት ሶስት አራት ብዬ የሰጠሁ ነጥቦች አሉ በነዛ ዙሪያዎች ላይ ከፍተኛ የሆነ እስከ ቀበሌ ድረስ የወረደ ስል መቀል የሆነ ጥናት አካሄደን ቢያንስ ወደ አርባ ሁለት አይነት ችግሮችን መቅሰን አውጥተን ኢህአደግ የፈጸማቸውን በነዚያ ላይ ምን መደረግ አለበት የሚል ሁሉ እንትና አድርገን በጥናታዊ ጽሁፍ ደረጃ ላይ ወደፊት ኢህአደግ በድርድር ቢያቀርባቸው እነዚያን እንደ አማራጭ ይዘን እንደምንቀርብ እና በሁሉም ነጥቦች ላይ ተጨባጭና በጣም በአሳማኝ ደረጃ ላይ የምናቀርባቸው መረጃዎች ሁሉ ይዘን እንደምንቀርብ ነው ምነግር። እስከ እርቅ መንግስት ድረስ ሊያስካሄድ የሚችል ራሱን የቻለ ማኒፌስቶ አዘጋጅተን ነው እየጠበቅን ያለ ነው። ኢቨን እዚህ ቦታ እዚህ ቦታ እዚህ ቦታ ብለን መጠቆም የምንችልበት ለምሳሌ ሙስና ብትወስድ የት ቦታ ምን አይነት ሙስና እንደተካሄደ ምን አይነት በደል እንደተፈጸመ፣ በወንዝ ልጅነት ምን እንደሚሰራ፣ የአቤታዊ ዲሞክራሲ ልጆች ቅድሚያ ስራ እንደሚሰጣቸው ሰው ወዘተ፣ ብዙ ብዙ ነገሮች አጥንተን እንደሁም በጥቅል ወደ አርባ ሁለት ችግሮችን መቅሰና አውጥተን ይዘን እየጠበቅን ነው ያለ ነው፣ በተጨባጭ ነው። እነዚህም ደግሞ የምትፈልጋቸው ከሆነ እኔ መድረኩን ቢሰጠኝ አንድ ሁለት ብዬ ሁሉንም እንደገና ዘድርቤን ሊፈጥር ይችላሉ። አሁን በጣም እንፈልጋለን። ህዝብ የማወቅ መብት አለው፣ እናንተም የማሳወቅ ግዴታ አለባችሁ እና በዚህ ሁኔታም ይመስለኛል ችግሮችን መፍታትና መወያየት የሚቻለው። ስለዚህ እነዚህ አሉ የሚሏቸውን ችግሮች በዝርዝርና በማስረጃ የተጨበጡትን እንደዚሁ እየተመላለስን እንነጋገራለን፣ ለህዝብ እናቀርባለን። እኛም በቃ አርባ ሁለቱ ነጥቦች ይሰጣለው። እንዳውም እኮ ያው እንግዲህ አይደርሳችሁ እንደሆነ እንጂ አዎ ያው ከእናንተ ከአንደበታችሁ መስማት አንድ ነገር ሆኖ እያለ ይገባኛል። ስለዚህ እዛም ላይ መግለጫ የሰጠሁት ምስሆን እነዚህንም አንድ ሁለት ሶስት ብዬ ሰጣለሁ። እሺ፣ አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ፣ በድጋሚ መልካም የገና በዓል ይሁንልዎት። መልካም ዘመን እንዲሆን እንመኛለን። ከአሜሪካ ድምጽ በእኛ በኩል አመሰግናለሁኝ ለጊዜው። እኔም በጣም አመሰግናለሁ። ለእናንተ መልካም አዲስ ዓመት ይሁንላችሁ። እንደዚሁም ደግሞ ድርቡ በዓል የገና በዓል መልካም የገና በዓል ይሁንላችሁ። ለሁሉም የሬዲዮ አዘጋጆች በመያሱ የከበረ ሰላምታ አቅርብልኝ። አመሰግናለሁ። አመሰግናለሁ ደናምሹ